ፌስቡክ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው ላይ ያወጡትን ጽሁፍ ማንሳቱን አስታወቀ። ጠላታችንን በደማችን እንቀብራለን የሚለውንና አሸባሪ ካሉት ኃይል ጋር አገራቸውን ለመከላከል ዜጎች እንዲነሱ የሚያደርገውን ጥሪ የሚያደርገውን ንግግራቸውን ነው ፌስቡክ ከገጹ ላይ ያነሳው። በሃምሊን ዩኒቨርሲቲ የኮሚኒኬሽን ትምህርት ክፍል ተባባሪ ፕሮፌሰር እንዳልካቸው ጫላ ጽሁፉ የተነሳው በጫና ምክንያት ነው ይላሉ። ስምኝሽ የቆየ ززور نیزه ጠቅላይ ሚኒስትር አብይ አህመድ ባለፈው እሁድ በፌስቡክ ገጻቸው ላይ ያወጡት ጽሁፍ ሰዎችን ለጥቃት የሚያነሳሱና ብጥብጥን የሚደግፉ ጽሁፎችን የሚከለክለውን የድርጅቱን ፖሊሲ የሚጻረር ነው ሲሉ የፌስቡክ እናት ኩባንያ ሜታ ቃል አቀባይ ኤሚሊ ኬን ለአሶሴትድ ፕሬስ በሰጡት ቃል አስታውቀዋል። ጽሁፉንም ፌስቡክ ከትላንት በስቲያ ማክሰኞ ጠዋት ማንሳቱን ጨምረው አመልክተዋል። ለኢትዮጵያ የመሞት ግዴታ የሁላችንም ነው ያሉት ጠቅላይ ሚኒስትር አብይ አሁን ከፌስቡክ ገጻ ጥሪያቸው ላይ በተሰረዘው የቅስቀሳ ጥሪያቸው ባለህ መሳሪያና ቅም ተሰለፍ ብለዋል። ጠቅላይ ሚኒስትር አብይ 3.5 ሚሊዮን ተከታዮች ባለው የፌስቡክ ገጻቸው ላይ በየጊዜው ጽሁፍ እንደሚያወጡ ኤፒ በዘገባው አመልክቷል። ጠቅላይ ሚኒስትሩ በሐምሌ ወር በሰጡት አስተያየት መንግስታቸው በአሸባሪነት የፈረጀውንና ህወሀት የትግራይ ኃይሎች የሚለውን ኃይል ካንሰርና አረም ሲሉ ከገለጹ በኋላ ዩናይትድ ስቴትስ እና ሌሎች አጋሮች ሰብአዊነት የሚያጎድል ስላሉት ንግግር ኢትዮጵያን አስጠንቅቀዋል። በሐምሊን ዩኒቨርሲቲ ኮሚኒኬሽን ትምህርት ክፍል ተባባሪ ፕሮፌሰር እንዳልካቸው ጫላ ፌስቡክ ያወረደው የጠቅላይ ሚኒስትሩ ንግግር የሚተላለፈው ህግ አለ ብለው እንደማያምኑ ይናገራሉ። ፌስቡክ ንግግሮችን ና ሌሎችንም ይዘቶችን ኮንቴንትን ማለት ነው። በመስፈርቱ መሰረት ማህበረሰብን ደህንነት አደጋ ላይ ሊጥል ይችላል ብሎ የሚያስበውን ማንኛውንም ይዘት የጽሁፍ የቪዲዮ ስዕል ሊሆን ይችላል፣ ሊያነሳ ይችላል፣ ሊያግድ ይችላል፣ ሊያወርድ ይችላል ከፕላትፎርሙ ላይ። እንግዲህ ያው አውረድኩት የሚለው የጠቅላይ ሚኒስቴሩን ንግግር የፌስቡክን የኮሚኒቲ ስታንዳርድ መርህ ይጥሳል፣ ስለዚህ ለኮሚኒቲ ሴፍቲ አደገኛ ነው በሚል መርህ ነው ያነሳው። እንግዲህ ንግግሩን አሁን ካለው የኢትዮጵያ የፖለቲካ ሁኔታ ጋር አነጻጽረሽ ስታየው የኮሚኒቲ ስታንዳርድ ይጥሳል ብዬ አላምንም እኔ ፌስቡክ ይሄንን ያደረገበት ጉዳይ በተለያየ የፖለቲካ ፕሬሽር ድምዳሜ ላይ እንደደረሰ ነው የሚሰማኝ ተባባሪ ፕሮፌሰር እንዳልካቸው ጫላ አንድ ጽሁፍ በፌስቡክ የማህበረሰቡን ልኬት ወይም ደረጃ ጥሷል ለመባል አንድ ቡድን ወይም ማንነት በግልጽ መጠቀስ አለበት ይላሉ አሁን የምለው ለምሳሌ ይሄ ንግግር የፌስቡክን የማህበረሰብ ስታንዳርድ ይጥሳል የሚባለው ፓርቲኩላር የሆነ ግሩፕ የሆነ ማህበረሰብን ለጥላቻ ያነሳሳ ነው ወይ፣ ሌሎችን ሰዎች አነሳስቶ ያንን ማህበረሰብ በስም ጠቅሶ ያንን ማህበረሰብ አጥቁ ነው ወይ የሚለው ንግግሩ እንደዛ አይደለም። የሚለው ንግግሩ ስለ አንድ የፖለቲካ ቡድን ነው የሚያወራው። ከዛ የባሱ ንግግሮች አሉ። ፌስቡክ የማያነሳቸው የተለያዩ ችግር ያለባቸውን ይዘቶች ከፕላትፎርም ላይ ማንሳት ብዙ ገንዘብ ይፈልጋል፣ ብዙ ሰዎችን መቅጠር ይፈልጋል። ፌስቡክ ያንን ማድረግ አይፈልግም። ግን በተለያየ የዜና ዘገባ ጩኸት ሲበዛበትና ፕሬሸር ውስጥ ሲገባ ያነሳው ነው የሚመስለኝ እንጂ ንግግሩ በጥሬው በምትመለከችበት ጊዜ ምንም አይነት የኮሚኒቲ ስታንዳርድ አይጥስም ብዬ ነው የማምነው። ተባባሪ ፕሮፌሰር እንዳልካቸው ፌስቡክ የኮንቴንት ሞዴሬሽን ወይም የይዘት ማስተዳደር ግልጽ የሆነ አሰራር ስለሌለው በራሱ መዝኖ የሚወስነው ውሳኔ የለውም፣ ሁልጊዜ በቀስቃሾች ጫና ነው የሚያደርገው ይላሉ። የኮንቴንት ሞዴሬሽን አንደኛ የትልቁ ችግሩ የፌስቡክ በጣም ሴክሬቲቭ ነው ወይም ደግሞ ሚስጢራዊ ነው። ምን አይነት መርህ ነው የሚከተሉት? ማን ነው ይሄንን ውሳኔ የሚወስነው? በኢትዮጵያ እንግዲህ ከሰላሳ አርባ ያላነሱ ቋንቋዎች ፌስቡክ ላይ ይዘቶች አላቸው። እነኝህም ማን ነው እየተከታተለ ይሄንን መርህ ይጥሳል ይሄ አይጥስም እያለ ውሳኔ የሚወስነው? ይህን የሚያደርግ ቡድን አለው ወይ ቀጥሯል ወይ ሲቀጥር ትራንስፓረንት በሆነ መንገድ ነው ወይ የቀጠረው? በጣም በርካታ ከዚህ በፊትም እንደዚህ አይነት ብዙ ችግር ያለባቸው በኢትዮጵያም ሕግ በማህበረሰብም ሕግ በአሜሪካም ሕግ ሊያስቀጣ የሚችል የማህበረሰብን ከማህበረሰብ ላይ ያነሳሳ የሚችል በርካታ ይዘት ያላቸው በተለያዩ የኢትዮጵያ ቋንቋዎች አሁንም ድረስ አሉ። አሁንም ድረስ ማለት ነው፣ ያልተነሱ የማይነሱ እና የጠቅላይ ሚኒስትሩ ንግግር ከዛ የባሰ ሆኖ ሳይሆን፣ የተለያዩ የአለም አቀፍ የሚዲያ ተቋማት ስለ ጉዳዩ በሰፊው ዘገባ ስለሰሩ የማህበረሰብ አንቂዎች ወይም አክቲቪስቶች፣ ሌሎች የማህበራዊ ሚዲያ አውታሮች በተለይም በትዊተር ላይ ብዙ ጫና በመፍጠራቸው የተነሳ እንዲሁም ኢትዮጵያ ውስጥ አሁን ያለው የፖለቲካ ትኩሳት ወደዚህ ውሳኔ ላይ እንዲደርስ አድርጎታል ብ ፌስቡክ ከአሁን ቀደም አልፎ አልፎም ቢሆን የተለያዩ የዓለም መሪዎች ያወጧቸውን ጽሑፎች ማንሳቱን የዘገበው ኤፒ በያዝ ነው የአውሮፓያኑ 2021 ዓ ም መጀመሪያ የሰው ኃይል በዩናይትድ ስቴትስ ካፒቶል ህንፃ ላይ የተፈጸመውን የኃይል ጥቃት ተከትሎ ምርጫው ተጭበርብሯል ሲሉ የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ያሰሙትን የቪዲዮ ንግግር አንስቷል። ፌስቡክ በወቅቱ የፕሬዚዳንቱ ንግግር ለቀጠለው የብጥብጥና የሁከት ስጋት አስተዋጽኦ አድርጓል ብሏል። ባለፈው ሳምንትም የቴክኖሎጂ መድረክ የብራዚሉ ፕሬዚዳንት ጄር ቦልሶናሮ ለሀገራቸው ሕዝብ በቀጥታ በተሰራጨ የቪዲዮ መልእክታቸው የኮቪድ-19ን ክትባት አስመልክቶ የሰጡትን የሐሰት መረጃ ያዘለ አስተያየት ከገጹ ላይ አንስቶ ነበር። በሌላ በኩል የጠቅላይ ሚኒስትሩ ጽህፈት ቤት የመንግስት ኮሚኒኬሽን አገልግሎት ማምሻውን ባወጣው መግለጫ የጥፋት ኃይሉ ሲል የጠራው ኃይል ዓለም አቀፉን ማህበረሰብ ለማሳሳት የዘር ማጥፋት በትግራይ ህዝብ ላይ ተፈጽሟል፣ የትግራይን ህዝብ ለማንበርከክ ረሃብ እንደ ጦር መሳሪያ ተጠቅሟል፣ አስገድዶ መድፈርን የትግራይን ህዝብ ለመቅጫነት የኢትዮጵያ መንግስት ተጠቅሟልና፣ ወዘተ እያለ ሲጠቀምባቸው የነበሩ አሰልቺ ስብከቶቹን በዓለም አቀፍ ገለልተኛ ተቋም በተደረገው የእውነት ማፈላለግ ስራ እነዚህ ጉ ጉዳዮች በኢትዮጵያ መንግስት እንዳልተፈጸሙ ተረጋግጧል ብሏል። መግለጫው አክሎም ኢትዮጵያ ውስጥ ግጭት እንዲባባስ አበክረው የሚሰሩ እንደ ፌስቡክ አይነት ማህበራዊ ሚዲያዎች የጠቅላይ ሚኒስትራችንን መልእክት ከገጹ በመሰረዝ አጋርነቱን አሳይቷል ሲል ከሷል። በጠላት ያልተያዙ አካባቢዎችን እንደ ተያዙ በማስመሰል የተሳሳተ መረጃ እየዘገቡ ይገኛሉ ሲልም በስም ጠርቶ የከሰሳቸው የዜና አውታሮችም አሉ። በተለያየ መንግስታዊ ያልሆኑ ድርጅቶች ውስጥ ያሉት የጸጥታ ችግር እንዳለ በማስመሰል የግል ትምህርት ቤቶች እንዲዘጉ የማግባባት ስራ እየሰሩ ይገኛሉ ያለው ይኸው መግለጫ የመንግስት ባለስልጣናት ቪዛ እየጠየቁ ነው በሚል የውሸት ፕሮፓጋንዳ እየነዙ ነው። ከዲፕሎማሲ መርህ ውጪ የአንዳንድ ሀገር ኤምባሲዎች አዲስ አበባ እንደተከበበች በማስመሰልና ያሰቡት ውጥን እንዲሳካ በኤምባሲያቸው የሚሰሩ ዜጎቻቸው ወደ ሀገራቸው እንዲመለሱ እያሳሰቡ ይገኛሉ ሲል ከሷል። መንግስት በእንዲህ አይነት መንገድ ሀገርን ለማፍረስ የተጠመዱ ወገኖች ከድርጊታቸው እንዲቆጠቡ እያሳሰበ፣ በሀገር ጉዳይ ቀልድ የለምና ከድርጊቱ ባልተቆጠቡት ላይ የማ የማያዳግም እርምጃ እንደሚወስድ ያስጠነቅቃል ብለዋል። የኢትዮጵያንና የወዳጅ ሀገር ሚዲያዎች ለህብረተሰባችን ትክክለኛውን መረጃ በወቅቱና በተገቢው ጊዜ እንድታቀርቡ መንግስት ይጠይቃል ብሏል። የመንግስት ኮሚዩኒኬሽንስ አገልግሎት መግለጫ